ወጣቱ ፍጹም ጸጋዬ ወይም በብዙዎች ጓደኞቹ አጠራር ፍጹም ቲ ይባላል። ፍጹም በአሜሪካን አገር ካሉት ግዙፍ አየር መንገዶች መሀል አንዱ ለሆነው ዴልታ አየር መንገድ ኤርክራፍት መካኒክ ሆኖ ይሰራል። በፈረንጆቹ አቆጣጠር 2003 ላይ ከቤተሰቦቹ ጋር በዲቪ ወደ አሜሪካን አገር አትላንታ ከተማ የመጣው ፍጹም ኮሌጅ ገብቶ ካጠናው አቪዬሽን ጥገና ጎን ለጎን በሆቢ መልክ ያዳበረውን የአኒሜሽን ክህለቱን ተጠቅሞ ሀበሻ ኪድስ የተሰኘ መተግበሪያ ወይም አፕ ለኢትዮጵያን ተጠቃሚዎች አቅርቧል። ስለ መተግበሪያው ምንነትና ለምን እንደሚጠቅም ፍጹምን ጠይቀ ነው ነበር ኬሽኑ የያዘው የተለያዩ ስድስት ካተጎሪዎች አሉት። የመጀመሪያው አልፋቤት ናቸው። አልፋቤቶቹ በእንግሊዝኛና በአማርኛ የራሳቸው እዛ ተከፋፍለ የራሳቸው ካተጎሪ አላቸው እና እያንዳንዱን ፊደሎች በድምጽም ትሰሚያቸዋለሽ። ኢንተራክቲቭ ናቸው። በእጅ ስትነኪው ድም በድምጽ ትሰሚያቸዋለሽ። ቁጥር አለው። ቁጥሩም በእንግሊዝኛም በአማርኛም የተለያየ ሴፕሬትሊ ካቴጎሪ አለው። እሱንም ድምፆቹን መስማት ትችላለሽ። እንስሳት አለው። የእንስሳቶቹንም ድምፃቸውን በእንግሊዝኛና በአማርኛ ስማቸውን ያሳያል። በተጨማሪ ደግሞ የሰውነት የአካል ክፍላችንን የሚያሳይ ሌላ ካታጎሪ አለው እሱም እንደዚሁ ኢንተራክቲቭ በሆነ መልኩ እየነካሽው ድምጻቸውን የምትሰሚበት የአካል ስማቸውን የምትሰሚበት መንገድ አለው መጨረሻኛው ጌም ነው ይሄ ይሄ ጨዋታ ትምህርታዊ ጨዋታ ነው ከሶስት አመት በላይ ያለ ሰው ሁሉ ሊማርበት የሚችል ነው ብለን ነው የምናምነው ፍጹም በአንድሮይድ እና አፕል ስቶር አማካኝነት ለተጠቃሚው በነፃ ያቀረበውን ሀበሻ ኪድስ መተግበሪያ ከጥንስስ ሀሳቡ ጀምሮ ለሕዝብ እስከሚያቀርበው አንድ አመት ከግማሽ ፈጅቶበታል። ነገር ግን በአሁኑ ወቅት በተከሰተው የኮሮና ቫይረስ ወረርሽኝ ምክንያት እዚህ አሜሪካን አገርን ጨምሮ ሌሎች ከኢትዮጵያ ውጪ ባሉ አገራት በየቤታቸው የተቀመጡ ወላጆች እቤት የዋሉ ልጆቻቸውን አማርኛ ለማስተማር ምቹ ጊዜ እንደሆነ በማሰብ በዚህ ወቅት መተግበሪያው ስራ ላይ እንዲውል ማድረጉን ፍጹም ይናገራል። በዚህ ጊዜ ነው ቤተሰቦቻችን ህጻናቶችም ትምህርት ቤት አይሄዱም፣ ዴኬር አይሄዱም፣ ወላጆችም ቤት ናቸው። ቤት ስትሆኝ ደግሞ እንደ ትምህርት ቤት ኦርጋናይዝድ የሆነ ኤጁኬሽን ዝግጁ የሆነ ትምህርት ወላጅ ላያስተምር ይችላል ልጁን አደለም ትምህርት ቤት ሲሆን የተወሰነውን ሰዓት ስድስት ሰዓት ከሆነ ስድስት ሰዓት ሙሉ ትምህርት ነው የሚማሩት። ይጫወታሉ፣ ኢንተራክት ያደርጋሉ ከጓደኞቻቸው ጋር ወልዳት ስታፍ። ግን ቤት ሲሆኑ ያ ሁሉ የለምና፣ አትሊስት ነው ቤት እያሉ የሆነ የሚጠቅም ነገር ይኖረዋል ብዬ ስላሰብኩኝ አፋጥኘው ቶሎ እንዲወጣ አድርጌያለሁ። አዳዲስ ከሚመጡ መተግበሪያዎች ጋር ተያይዞ የሚነሳው የመረጃ ደህንነት ጥያቄ ነው ከመተግበሪያው ጋር አብረው ሊመጡ የሚችሉ የኮምፒውተር ሰርጎ ገቦች ወይም ሀከሮች እና ለሌሎች ተመሳሳይ ጥቃቶች ሰው እንዳይጋለጥ ጥንቃቄ ተደርጎበታል ወይ ለሚለው ጥያቄ ፍጹም፣ ሲመልስ አፑ ያለው በጉግል ፕሌይ እና በአፕ ስቶር ውስጥ ነው። ያሉት አይኦኤስ አፕ ስቶር እና ጉግል ፕሌይ፣ እነዚህ ሁለቱም ፕላትፎርሞች ደግሞ እራሳቸው የሚጠይቁት ኢቨን አፑ ሊስትድ እንዲሆን እዛ ፕላትፎርም ላይ የሚጠይቁት ሪኳርመንቶች አሉ እነዚህን ሪኳይርመንቶች ስታሟየ ነው አክሴፕትም ማድርገውሽ ለፐብሊክ የሚወጣው። ከዛ በተጨማሪ ደግሞ አፑን ዳውንሎድ ከማድረጋችን በፊት እዛው ፕሌይ ስቶር ሀበሻ ኬድስ ብለን ፈልገን እዛ ጋር ፕራይቬሲ ፖሊሲ የሚል ገጽ አለ። ፕራይቬሲ ፖሊሲው ላይ በደንብ የሚያብራራ ስለ አፓችን ምን ያህል ስኪዩርነት ስኪዩር እንደሆነ የሚያሳይ የራሱ ፔጅ አለው። እሱ ላይም በሊስት ተጽፏል። ግን ባለፉት ሁለት ወራት በኮሮና ቫይረስ ምክንያት ከቤቱ ሳይወጣ ያሳለፈው ፍጹም ከሀበሻ ኪድስ በተጨማሪ ሌሎች የቋንቋ ማስተማሪያ መተግበሪያዎችንም እየሰራ እንደሆነና በቅርቡ ለጥቅም እንደሚውሉም ነግሮናል። ለአሜሪካ ድምፅ ለተጠናከረው ዘገባ ስመኝሽ የቆየነኝ ከፌርፋክስ ቨርጂኒያ